የራያን የማንነት ጥያቄ በማንሳታችን በደል ተፈጸመብን ይላሉ የጉዳዩ አስተባባሪዎችና አንዳንድ የዓላማጣ ነዋሪዎች። እነዚህንና ይህን በመጠየቃችን ከመኖሪያችን ተፈናቀልን ያሉ ወጣቶችን አነጋግረናል። የአካባቢው የመንግሥት ባለሥልጣናትም የበኩላቸውን ነግረውናል። አዲሱ አበበ ሁሉንም ያካተተ ዘገባ ይዟል። የራያ የማንነት ጥያቄ ቆየት ያለ ያወዛገበ ሕይወትም የጠፋበት ጉዳይ ነው። ጥያቄዎቹም እኛ ራያ እንጂ ትግሬ አይደለንም ላለፉት 27 ዓመታት ያለ ፈቃዱ ትግራይ ውስጥ ተካሎ የኖረው ራያ ማንነቱ ታውቆና ተመልሶ ሰብአዊና ዲሞክራሲያዊ መብቱም ተጠብቆና ተከብሮ ወከባውም ቆሞ በማኅበራዊ ኑሮውና መስተጋብሩ አንድ ከሆነው ከወሎ ህዝብ ጋር በአማራነቱ እንዲቀላቀል እንፈልጋለን የሚሉት እኛን በስልክ ያነጋገሩን የራያ ህዝብ የማንነት ጥያቄ አስተባባሪው አቶ አገዘው ህዳሩ እና ጸሐፊው አቶ ጌታቸው ደሳሌ ናቸው። ለመሆኑ ይሄ የራያ ህዝብ የማንነት ጥያቄ ዛሬ ምን ደረጃ ላይ ነው? አቶ ጌታቸው ይጀምራሉ፣ አቶ አገዘው ያክሉበታል። ማነት ጥያቄውን ይሄ መንግስት ሲገባ ጀምሮ ነው ስንጠይቅ የነበረ። የቱ መንግስት? ቲፒኤልኤፍ ትህነግ ከገባ ጊዜ ጀምሮ ስንጠይቅ ነበረ። እንደው ለምሳሌ ያህል በአስራ ዘጠኝ ምስል ዘጠና ሶስት አመተ ምህረት ሁለተኛ አመት የዩኒቨርሲቲ ተማሪ እያለሁ ዶክተር ደብረጽዮንን ማይጨው ላይ የተማሪ ስብሰባ ተደርጎ ለማጣ የዋጃ እና አጠቃላይ የራያ ልጆች ስንጠይቀው አስታውሳለሁ እና መልስ ሳይኖራቸው ዝም ብለው አስነውት የኖሩት እና በየአመቱ ሁሉ ጊዜም ተማሪ ይጠይቃቸዋል እና በአሁኑ ሰዓት ያለው ሁኔታ ምንድን ነው? ገበሬው እና ተማሪው አጠቃላይ ዚ አካባቢ በከፍተኛ ስጋት ላይ ነው ያለው። ዋጃና አካባቢ አፈናቅለዋቸዋል። ምንድ ነው ያደረጉት? አሁን ሚሊሻውን በማሰልጠን በተለየ መልኩ ወከባ እንዲያደርግና ከዋጃና አካባቢው ከዋጃ ከአየር ማረፊያ ከጨበቆት እና ሰሌን ውሀ እዚ አካባቢ ያለ ወጣት አሁን ከአራት መቶ በላይ ወጣት ቆቦ በስደት ነው የሚገኘው። አተዋገዘው አቶ አገዘው ከአስራ ዘጠኝ ሰማንያ አምስት ነው የአካባቢ ወደ ትግራይ እንዲካለል የተደረገው። ከአስራ ዘጠኝ ሰማንያ አምስት ዓመተ ምህረት ተወላጆች የኦፍላ ወረዳ ተወላጆች መካለል የለብንም የአካባቢ ራያ አዘቦን ሳይጨምር ራያ አላማጣ እና ወፍላ ወረዳ፣ እነዚህ ሁለት ወረዳዎች ወደ ትግራይ የተካለሉት በአስራ ዘጠኝ ሰማንያ አምስት ዓመተ ምህረት ነው። አስራ ዘጠኝ ሰማንያ አምስት ዓመተ ምህረት ሲካለሉ አውራጃው በአጠቃላይ ከየ የገበሬ ማህበሩ ሰዎች ተውጣተው በወረዳ እና በዞን ደረጃ በክልል ደረጃ መፍትሄ ስላልተሰጣቸው ወደ ፌዴራል አንካለልም፣ በታሪክም የትግራይ አካል ሆነን አናውቅም። በባህልም በወግም በስነ ልቦናም በትውልዳችንም ከወሎ ክፍለ ሀገር ነው ትስስራችን በሚል ጥያቄ በመጠየቃቸው ምክንያት ወፍላ ወረዳ ኮረም ከተማ ውስጥ አደባባይ በአደባባይ ተረሽነዋል። መቼ? አስራ ዘጠኝ ሰማኒያ አምስት አመተ ምህረት አቤት ለማለት ለዛሬ ሰላማዊ ሰልፍ ብንጠራ እንዳታደርጉት ተብለን ተከለከልን፣ ብለዋል አቶ አገዘው። የአዲስ አበባ የጸጥታ ሁኔታ በጣም አሳሳቢ ደረጃ ላይ ስለሆነ ያለው መንግስት ምንም አይነት ሰልፍ እንዳይደረግ ተከልክሏል እስከ ጥቅምት ሰላሳ ሚል ነበር የተሰጠን ከአዲስ አበባ መስተዳደር ሁም። በዚህ ምክንያት ዛሬ ልናደርገው የነበረውን ነገር ተርዘነዋል። ሰልፍ ፍቃድ አይፈልግም ማሳወቅ ብቻ ነው ብትባሉ ምን ትላላቸ? እሱን ነበር ያልነው። እኛም ከእነሱ ጋር በተነጋገርንበት ወቅት የነገሩን መረጃ ለእኛም አሳማኝ ሆኖ ስለተገኘ ለመሆኑ ዛሬ የአላማጣ አካባቢ ምን ሁኔታ ላይ ይገኛል? እንደገና አቶ አገዘው። አሁን በተጨባጭ ህብረተሰባችን እያለቀ ነው። ወጣቶች፣ ሽማግሌዎች፣ አዛውንቶች፣ ነጋዴዎች ከሁሉም የህብረተሰብ ክፍሎች ሰው እየሞተ ነው ያለው፣ እየተጨፈጨፈ እየተደበደበ ነው ያለው። አሁን አላማጣ ከተማ ምድረ በዳ ሆናለች። ፖሊስ ብቻ ነው የሚንቀሳቀስባት የዛ ክልል ልዩ ኃይል ነው። አሁን አሁን አሁን ራሱ ከሶስት ከአራት ደቂቃ በፊት ሰዎች አግኝቼ ይህንኑ ነበር የሚነግሩኝና ምድረ በዳ ሆናለች። ወጣቱ በሙሉ ማሽላ ውስጥ ነው ያለው በቆቦ ከተማ መጥቷል። ብዙ የዛ አካባቢ አዛውንቶች፣ ነጋዴዎች ከመደበኛ የንግድ ስራቸው ውስጥ ምንም ነገር ፖለቲካል የሆነ አስተዋጽኦ የሌላቸው ሰዎች ሁሉ በየቦታው እየታፈሱ እየሄዱ ነው ያሉትና የምንጠይቀው የማንነት ጥያቄ ሰላማዊ በሆነ መንገድ ብንጠይቅ ፌደራል መንግስት፣ የክልሉ ልዩ ሀይልና የክልሉ መንግስት በህብረተሰቡ ላይ የሚያደርሰውን ጫና እንዲቀንስልን ማህበረሰቡ ከንደዚህ አይነት የፖለቲካ ጫና ነጻ እንዲሆን ለማድረግ ፌዴራል መንግስትም የሰጠው መልስ የለም መከላከያውም ገብቶም ቢሆን ምንም የተሻለ ስራ አልሰራም። ልክ እንደ ልዩ ሀይሎቹ ደብድቦ ነው የሚወጣው። መንገድ ጠባቂ ነው፣ አስፋልት ጠባቂ ነው የሆነው። መከላከያውም ገብቶ ይህንን ሁሉ ለማመላከት የፌዴራል መንግስትም ኢንተርናሽናል ኮሚኒቲውም ይህንን ጉዳታችን እንዲያውቅልን ለማድረግ ነው ወደ ሰልፍ እንወጣለን ብለን አስበን የነበረው። አቶ ደጀን ያሰፋ እዚያው አላማጣ የሚገኙ ናቸው። የአይን ምስክር ያህል ጉዳዩን በቅርብ አውቀዋለሁ ይላሉ። ያለው ሁኔታ ራሳቸው ያመጡት የራሳቸው ችግር እንጂ የራያ ሰው ወይም የራያ ወጣት የራያ ጥነኛ የራያ አዛውንቶች ሽማግሌት ሴቶች ጉዳይ አይደለም። ጥያቄ የማንነት ጥያቄ የለም የሚለው ይሄ የህወሓት ጉዳይ ነው። የራያ ህዝብ ጉዳይ አይደለም። የራያ ህዝ የማንነትን ጥያቄ ሲጠይቅ ከስር ነው የጀመርነው፣ ወረዳ እስከ ዞባ እስከ ክልል ብሄር ነው። ሆስፒታል ላይ አራት ሰው ሞተዋል። አንድ ሰው ሳይደርስ ሞተዋል። ያራት ሰው ዝዝራቸው ይታወቃል። አንዱ ወደ ትግራ ስለሞተ ዝዝሩን አላገኘነውም። ሁለት ሰው ውጭ ላይ ወድቀው ወደ ሆስፒታል አልገቡም። ሁኔታው አሁን እንዴት ነው? አላማት አሁን በአሁኑ ሰዓት ልዩ ኃይል ከመጥን ከመጥን በላይ ገብቶ ግብ አይሸጥም። ምን አይሸጥም፣ ምንም አይባልም። ማንኛውም ዘግቶ እየተደበደበ ራስ ያለው ሰው የራያ ተወላጅ የራያ እዛ ተወላጅ የሆነ ሰው እየታፈነ እየሄደ ነው። አሁን ድረስ አሁን ድረስ አላቋረጠ ነው አሁን ድረስ ማለት ነው። ወጣቶቻችን ተሰደዱ። የሚሻሻል ነገር ስለሌለ ሁላችንም ወደዚያው ነን፣ ወደ ስደት፣ ወደ ሽሽት ይላሉ አቶ ደጀኔ በማከል ሀምሳ ስድስት ወጣት ቆቦ ከተማ ገብቷል። አሁን በዕለት በአሁን ለት ገብቷል። ዘጠና ሁለት ወጣት ግን ማሽላ ውስጥ አሉ። ሌላ ወጣቱም ወደ ግራካሱ የሚባል ቦታ፣ ወደ ጃሃን የሚባል ቦታ፣ ኪዳና የሚባል ቦታ ተሰግስጎነ ያለው ወጣት የሚባል ከከተማው አንድም አንድም የለም ወደ ወጣቶቿ። እኔም እኮ ተፈላጊ ነኝ፣ ከባድ ተፈላጊ እኮ ነኝ። እና ስለዚህ ሊሸሹ ነው። አዎ እንደ መልስ ማዳን ግድም ነው። አድነህ ነው እኳ አንድን ነገር የምትጋፋው፣ አንድን የምትጋፈጠውም የምትጋፈጠው ተሸሽገው ወዳሉት አንዳንድ ወጣቶች ስንደውል በመቶዎች የሚቆጠሩ ከዋጃ፣ ከጥሙጋ፣ ከረዥም ኮራራ የተሰደዱት በቆቦ አንድ ትምህርት ቤት ውስጥ ተጠልለው እንደሚገኙ ገልጠውልናል። በቅድሚያ ወጣት አወል ሰይድ የምኖርበት ራያን ለማጣ ወረዳ ዋጃ የምትባል ቀበሌ ነው የምኖረው። የህወሀት ልዩ ኃይሎች ትግራይ ክልል በኛ በምንኖርበትም በራያን ለማጣ ወረዳ ዋጃ በምትባለው ከተማ ዋጃ፣ ጥሙጋ ያለን ወጣቶችን ለማፈን የሀሰት የፍርድ ቤት ወረቀት በመያዝ ለማፈን የአስራ አምስት ወጣቶችን የሚሆን ነበረ። ለምንድን ነው የሚያፍኗቸው? ለውጡን ደግፈን ማለት የዶክተር አብይን ወደ ስልጣን ከመጣበት ጀምሮ የራያ ማህበረሰብ በተለይ ደግሞ በጃጥም ባና አየር ማረፊያ አካባቢ የምኖረን የራያን ለማጣ የደብ ትግራይ አካባቢ ያለ ምንን እነዚህ ነዋሪዎች ሰላማዊ ሰልፍ ወጥነን የድጋፍ ሰላማዊ ሰልፍ ማለት የትግራይ ክልል ባለስልጣናት ደግሞ አላስደስታቸው። ምክንያቱም እነሱ በተቃውሞ ባለመደመር ስለሆነ ያሉት እኛ ተደምረናል በማለታችን አላስደስታቸው። አብዱ ደረስ የሚባል ጓደኛችን ላይ የቀኝ ፍሬውን ተኩሶ በመምታት የቀኝ ፍሬው ከጥቅሞቹ ወጥቷል። በሕይወት አለ? አዎ በሕይወት አለ ግን የቀኝ ፍሬው ወጥቶ ከጥቅሞቹ ሆኗል። ግን ሰልፍ የድጋፍ ሰልፍ በመውጣታችሁ ነው ይሄ ተቃውሞ የተነሳው? አዎ በዛው ላይ የማንነት ጥያቄዎችንም ስለጠየቀን ማለት ትግሬ አይደለንም በሚል ራያ ወሎ ነው በሚል ጥያቄ ስላነሳን፣ ራያ ትግሬ አይደለም ራያ ራያ ነው ራያ ወሎ ነው። ከዛም ሲቀጥል አማራ የሚል ጥያቄ አንስተን ስለነበረ በወቅቱ ይሄ ደግሞ ለነሱ እንደ ግርስ አስብላችሁ ሌላ ወጣት ኦስማን ልንት ያባላለሁ የት ነው አሁን ያለኸው? ኦስማን ቆቦ ነው ከና ከነ አወል ጋራ አዎ ከነ አወል ጋራ ነው። መኖሪያ የት ነበር መጀመሪያ? ወደዛ ከሳት መጣ ሳትሄድ በፊት ጥሙጋ ዋጃ። ጥሙጋ ለምን ከዛ አለቀቅ? ከዛ ማንነት ጠይቀናል እኛ በጣም ለሀያ ሰባት አመት ተጨቁነን የሚኖሩ ሰዎች ነን። ማንነታችን ጠፍቶብናል። በጣም ብዙ ጊዜ ተሰቃይተናል። የራያ ህዝብ የህዝብ በደል ላይ ነው በጭቆና ላይ ነው። ይህን ለምን ታደርጋላችሁ ብለን ጠይቀናል። ተደብድበናም፣ ብዙ ልጆች ሙተዋል። ምክንያት ነው ተፈናቅለን የመጣ ነው። ይህንን በመጠየቃችሁ እንዴት ልትፈናቀሉ ቻላችሁ? ውጡ ተባላችሁ ወይስ ሸሻችሁ? ህዋት የፍርድ ቤት ወረቀት ሌሊት ይዞ አፈና ሊያደርግ ነበር። ለመሆኑ ከጥቂት ቀናት በፊት ያነጋገርናቸው ጉዳዩ የሚመለከታቸው የመንግስት ባለስልጣናት ለቀረቡት ክሶች መልሳቸው ምንድን ነው? በቅድሚያ የራያ ዓላማጣ ወረዳ አስተዳዳሪ አቶ ብርሃነ በየነ ይህን ያህል አካባቢያቸውን ለቀው የሚሄድበት ህጋዊ ሽፋን እንደሌለ አካባቢያው ሁኔታም እንደዚህ እንዳልሆነ የሚያነሱት ጥያቄ ካለን ጥያቄማ አንስተዋል። አሁን የእኔ ጥያቄ የተፈናቀሉ ሰዎች እንዳሉ ያውቃሉ? እርስዎ፣ የተፈናቀሉ ሰዎች እንዳሉ የማውቀው ነገር የለኝ፣ ትምህርት ቤት ውስጥ ተጠልለን ያለ ነው ይሉኛል። እሱ ነገር የማውቀው ነገር የለኝም። እኔ የራያ አካባቢ በማስ- በማስተዳደር ነው ያለው። አቶ ብርሃነ እያልኩ ያለሁት እኮ በእኛ በኩል የተፈናቀሉ ሰዎችን አላቀ ይ እያልኩ እኮ ነው። ግልጽ አይደለም እንዲ አማርኛ። አዎ ግልጽ ነው። ግን ራያ እኛ ራያ የትግራይ ክልል አይደለንም እንላለን። እነሱ ደግሞ የለም፣ ልክ አይደላችሁም፣ ካልፈለጋችሁ ውጡ። የትግራይ ክልል ናቸው አይደሉም ለውን ነገር ሕግና ሥርዓት ያለው ሀገር እኮ ነው። ሕገ መንግስት አለው እንዴት ጥያቄ ማንሳት እንደሚቻል፣ እንዴትም ጥያቄ እንደሚመለስ፣ ለማን እንደሚጠየቅ፣ ማን እንደሚመልስ በግልጽ የተቀመጠ ሥርዓትና ሕግ ያለው ሀገር ነው። ልክ ነው። ልክ ነው። አሁን መጠየቅ የሚፈልግ ሰው ካለ መጠየቅ ይችላል። ልክ ነው። አቶ ብርሃነ እስከማቀው ድረስ ግን በሕግና ሥርዓት የተጠየቀ ጥያቄ እንደሌለ በዚህ ማስተናገድ ያልቻለ ሰው እንደሌለ ነው ማቀው። ራያ የአማራ ክልል ነው ወይስ የትግራይ ክልል ነው? እሱን ይመልሱልኝ። እኔ እስከማቀው ድረስ ደቡባዊ ዞን የራያ አካባቢ የማስተዳድረው ራያን ለማጣ ደግሞ የትግራይ ክልል መሆኑን የማውቀው በትክክልም ትግራይ ክልል ነው። ምንም የሚያጠራጥር ነገርም የለው። የትግራይ አይደለም በማለታችን ወከባ ደረሰብን፣ ታሰርን፣ እስከ መሞት የደረሱ ሰዎች አሉ ነው የሚሉኝ እነሱ። ስለዚህ የሚያውቁት የለም አይደለም። አሁን በተለያዩ በግለሰብ ደረጃ የተፈጠሩ ግጭቶች የሚደርስ ጉዳትና አንዳንድ ነገሮች ሊኖሩ ይችላሉ። በመሰረት እንደ መንግስት ነው ይሁን መልስ እየሰጠ ያለው መሰለ። እሺ፣ እሺ፣ እንደ አካባቢው የመንግስት ተወካይ ለመንግስት የቀረበ ጥያቄም የለም። መንግስት ያላስተናገደው ጥያቄም የለም። መንግስት ያፈናቀረው ሰውም የለም እያልኩ ነው። ይሄ ግልጽ ነው። እነዚህ እነዚህ ተጠልለላን የሚሉ ሰዎች ጋር እናንተ ብቅ ብላችሁ ለማየት አትችሉም። አቶ ብርሃነ አናቅማኛ እናቀው ጉዳይ ሌላው ባለስልጣን ረዴ ሀለፎም ይባላሉ። የትግራይ ኮሚኒኬሽንስ ኃላፊ ናቸው። በተለይ ከአዲስ አበባ የሚሰጠው አስተያየት ከሩቅ ሆኖ በረዥሙ እንደማማሰል ያለ ይሉታል። እኛ ክልል ውስጥ በማንነት ምክንያት የሚታሰር ማንም ሰው የለም። ትግራይ በሰላም የሚኖርበት ክልል ነው። የሌላ ክለብ አባል ለማድረግ የእጩነት ጥያቄ ማቅረብ ነው የሚመስለው እንጂ እውነታው በፍጹም መሬት ላይ የሌላል። ራያ አካባቢው ለስደት ምክንያት ሊሆን የሚችል ችግር የለም። አዲስ አበባ ሆነው በረዥም ወጥ እንጨት ለማማሰል የሞከሩ አካላት ማንነታቸውንም በግልጽ የምናቃቸው እኔም በግል የማውቃቸው ጭምር የሰሩት ድራማ የዛው አካል ነው። ራያ በማስተዳደር ስር ነው አቶ ራያ ማለት የተካብ ነው። የፈለከው ራያ አላማጣ፣ ራያ አዘቦ አለ። ራያ ወፍላ፣ ራያ ቆቦ እነዚህ በአማራ ክልል ናቸው። በትግራይ ክልል ውስጥ ራያ ቆቦ ያልከው ከሆነ የአማራ ክልል ነው። ራያ አላማጣ፣ ራያ አዘቦ፣ ራያ ኮረም የሚባል ስም እንኳን አይደለም። ኮረም ራያ ውስጥ ያለ ነው እንጂ በሙሉ ራያ የሚባል ቅጥያ የሚወጣላቸው አይደለም። ኮረም ኮረም ነው። ትግራይ ክልል መስተዳድሮች ናቸው። አድማጮቻችን፣ ይህ እንግዲህ የራያ የማንነት ጥያቄ በሚለው ጉዳይ መነሻነት ደረሰ ስለተባለው በደልና ተፈናቀልን ስለሚሉ ወጣቶች የባለሥልጣናትን ምላሽ ያካተትንበት ዘገባ ነው። በዚህ ወቅታዊ ጉዳይና በመሳሰሉት ላይ የአማራ ክልላዊ መንግሥትና የትግራይ ክልል ኮሚኒኬሽንስ ቢሮ የተለዋወጧቸው መግለጫዎች አሉ። በነገው ምሽት ኃላፊዎቹን አነጋግረን ስናበቃ ለማቅረብ እንሞክራለን። ለአሁኑ ሰላም